በደቡብ ክልል በሚገኙት የሸካ የከፋና የቤንች ማጂ ዞኖች ያለው የሰላምና የጸጥታ ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱ ይነገራል። በተለይም በቴፒ በሱርማና በቤሮ ወረዳዎች እየተከሰቱ የሚገኙ ጎሳ ተኮር ግጭቶች ለሕይወት መጥፋት ለዜጎች መፈናቀልና ለንብረት መውደም ምክንያት እየሆኑ ይገኛሉ። ጉዳዩ ያሳሰበው የደቡብ ክልል መንግስት የጸጥታ ስጋት ያለባቸው ሶስቱ ዞኖች ለሚቀጥለው አንድ ወር በአገር መከላከያ ሰራዊት በሚመራ ጊዜያዊ የኮማንድ ፖስት እንዲጠበቁ ተጠናቅቆ ወስኗል። በቤንች ማጂ ዞን የቤሮ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ እና የኮማንድ ፖስቱ ጊዜያዊ ኮሚቴ አባል አቶ ሰለሞን መኮንን ዞኖቹ በኮማንድ ፖስት ጥበቃ ስር እንዲተዳደሩ ያስፈለገበትን ምክንያት ለዲ ደብልዩ ገልጸዋል። ምክንያታዊ ነገሩ ያው ሰላሙን ለማረጋገጥ ነው። አሁን የሰላም ሁኔታ እየደፈረሰ ስላለ ይህን ሰላሙን ህብረተሰቡ በሰላም ወጥቶ በሰላም እንዲገባ ጸጥታውን ለማረጋጋት ነው። ይሄ በዋነኝነት የተፈለገው በአካባቢው ዞኖች በአካባቢው አስተዳደር መቆጣጠር አልተቻለም። ሰላሙን አልተቻለም አልተቻለም። ስለዚህ አካባቢውን ሰላም ለማረጋጋት ባለመቻሉ ኮማንድ ፖስት በበላይነት ይመራ የነበረው የሀገራችን መከላከያ ሰራዊት ጋራ ግንባር በመፍጠር ያው የሚነሱት የአካባቢ ልዝ ጸጥታ ችግር ውይይት ተደርጎ ያው መግባባት ላይ ተደርሷል። በኮማንድ ፖስቱ የጊዜያዊ ኮሚቴው በተደረሰው ስምምነት መሰረት በዞኖቹ የሚስተዋለውን የጦር መሳሪያ ዝውውር ለመቆጣጠር የሚያስችሉ ድንገተኛና ቋሚ የጥበቃ ኬላዎች እንደሚቋቋሙ አቶ ሰለሞን ተናግሯል። በተጨማሪም በወረዳና በቀበሌ ማዕከላት 25 ኪሎ ሜትር ዙሪያም ማንኛውም የሚሊሻ የፖሊስም ሆነ የመንግስት ታጣቂዎች የጦር መሳሪያ ይዘው እንዳይዘዋውሩ የሚያስችሉ ገደቦችን መጣላቸው ታውቋል። የዞኖቹን ሰላም ወደ ነበረበት ለመመለስ ከሚከናወኑ ስራዎች በተጨማሪ እስካሁን በግጭቱ የተሳተፉ ግለሰቦችን የመለየትና ለሕግ የማቅረብ ስራዎች እንደሚከናወኑም የጽህፈት ቤቱ ኃላፊ አቶ ሰለሞን አመልክተዋል። ሌላ ተጨማሪ ነጥብ እነዚህ በሶስቱ ወረዳ ላይ በግጭቶች ተዋናይ የነበሩ ግለሰቦች ይለያሉ። ምክር የሚሰጠው ምክር ይሰጠዋል። ታድሶ የሚገባ ታድሶ ይገባል። ወንጀል ምርመራ የሚጠራበት በወንጀል ምርመራ ተጣርቶ ለሕግ ይቀርባል። ሌላው ሌላው ተሰውሮ ያሉ ወይ ተሸሽጎ ያሉ ወይ ሸፍቶ ያሉት እንዲገቡ ይደረጋል። በስምምነት በሚደረጉ ውይይት ምህረት ተደርጎላቸው ወደ ማህበረሰቡ እንዲቀላቀሉ ይደረጋል። ይህ የተሰራ ደግሞ ምህረት ይደረግላቸው። አንገባም ብሎ የሚያሻፍሩ ከሆነ በንብና መመሪያው መሠረት የህግ የበላይነት እንዲከበር ይደረጋል። በደቡብ ክልል በሚገኙ የሸካ የከፋና የቤንች ማጂ ዞኖች ባለፉት ስምንት ወራት በተከሰቱ ጎሳ ተኮር ግጭቶች በመቶዎች የሚቆጠሩ ሲሞቱ ከአርባ ሺህ በላይ ዜጎች መፈናቀላቸው ይታወሳል። ለዲደብልዩ ዘገባ ሸዋንግዛ ወጋየው ሐዋሳ።